የኮሮና ቫይረስ ወረርሽኝ በአዲስ አበባ ከተማ ይበልጥ መዛመቱን ተከትሎ በከተማይቱ ዙሪያ የሚገኘው የኦሮሚያ ልዩ ዞን የበለጠ ተጋላጭ እንደሚሆን የኦሮሚያ ጤና ቢሮ አስታወቀ። የአሜሪካ ድምፅ ያነጋገራቸው አንዳንድ የቡራዩና የሰበታ ነዋሪዎችም በአካባቢው ለኮሮና ቫይረስ የተጋለጡ ሰዎች መገኘታቸው ይበልጥ ስጋት እንደፈጠረባቸው ይናገራሉ። ሙክታር ጀማል ዝርዝሩን ይዘዋል። ባለፉት አምስት ቀናት በኦሮሚያ ክልል ፍንፍኔ ዙሪያ ልዩ ዞን በኮሮና ቫይረስ የተያዙ ሰዎች እየተበራከቱ መምጣታቸውን የገለጸ የኦሮሚያ ጤና ቢሮ ቡራዩና ሰበታን ጨምሮ በአዲስ አበባ ቅርብ ርቀት የሚገኙ ከተሞች ተጋላጭነታቸው ከፍተኛ መሆኑን አስታውቋል። በኦሮሚያ ጤና ቢሮ የሕብረተሰብ ድንገተኛ ጤና ቁጥጥርና የጤና ጥናትና ምርምር ዳይሬክቶሬት ዳይሬክተር አቶ ገመቹ ሹሚ አደጋው ከፍተኛ መሆኑን ለአሜሪካ ድምፅ ገልጸዋል። አዲስ አበባ ውስጥ በሽታ ከመስፋፋቱ ጋር ተያይዞ በአዲስ አበባ ዙሪያ ያሉ አጎራባች የኦሮሚያ ልዩ ዞንም ጨምሮ የኦሮሚያ ከተሞች ተጋላጭ ናቸው እና በዚሁም መልኩ በተለይ ባለፈው አራት አምስት ቀን ውስጥ ከቡራዩም ከሰበታም እንዲሁም ከልዩ ዞንም ከሰንዳፋ አንድ ኬዝ ሪፖርት ተደርጓል። ማለቴ ሰበታ ወደ አራት ኬዝ አካባቢ ሪፖርት ተደርጓል። ከቡራዩም አዲስ አበባ ውስጥ ከተኞች ጨምሮ ወደ ሰባት የሚሆኑ ኬዞች ሪፖርት ተደርጓል። ከቡራዩም ማለት ነው። ስለዚህ ይሄ እንግዲህ ምንድን ነው ያው ተጋላጭነቱን ያሰፋለው ስናጠቃለው ማለት ነው። ቪኦኤ ያነጋገራቸው የሰበታ ከተማ ነዋሪ አቶ ፈይሳ በበኩላቸው የበለጠ ተጋላጭ የሚያደርጋቸው ምክንያቶች መኖራቸውን ይገልጻሉ። ህብረተሰቡም ሆነ መንግስት ጥንቃቄ በማድረግ በሽታው እንዳይስፋፋ በትኩረት መሰራት እንዳለበትም ይገልጻሉ። አሁን ሰበታ እና አዲስ አበባ ከተማ በጣም የተቀረረበና ሰበታ የሚኖረው ወደ አዲስ አበባ መሄዳል። የአዲስ አበባ የሚኖረው ሰበታ በጣም ችግር ነው። ሰው መንግስት የሚለውን ሰምቶ ስራ ቦታ ብዙ ሰው ጋር ለማየት እና ማስ አርጎ ሰው ማየት አለበት። እኔም እንደዛው ነው የሚያረግመው። በኮሮና ቫይረስ የተያዙ ሰዎች የተገኙባት የቡራዩ ከተማ ነዋሪ አቶ አብዲሳ በቀለ በበኩላቸው ገሚሱ የቡራዩ ከተማ ነዋሪዎች በሥራም ሆነ በማኅበራዊ ግንኙነቶች አዲስ አበባ ውለው ስለሚገቡ የቫይረሱ ስርጭት ስጋት እንደፈጠረባቸው ተናግረዋል። እንግዲህ ቡራዩ ማለት አዲስ አበባ ማለት ትችላለህ። አንደኛ ከሁሉም ልዩ ዞኖች ቡራዩ በጣም ቅርብ ነች። ክፍያሳ በአንድ ታክሲ ነው የምትመላለሰው። ስለዚህ ብዙ ሰው የቡራዩ ነዋሪ አዲስ አበባ ነው የምውለው። ስለዚህ በዚህ ውለው ስራ ውለው ሲገባ ንክኪ ይኖራል። እንደምታውቀው በሀገራችን ታክሲ ወይ ደግሞ ትራንስፖርት ችግር በጣም አስከፊ ስለሆነ ቫይረሱ የመያዝ እድሉ በጣም ሰፊ ነው። ስለዚህ አዲስ አበባ ይሄ ቫይረስ ተስፋፋ ማለት ቡራዩ ገብተዋል ማለት ነው። ለምን የአዲስ አበባ ነዋሪ እና የቡራዩ ነዋሪ ከትራንስፖርት ከስራው፣ ከብዙ ነገር አንጻር አንድ የሚገናኝ ስለሆነ በጣም በጣም ስጋት ውስጥ ነው ያለ ነው። አንደኛ በጣም ሰው አልተረዳም ይሄ በሽታ ገዳይ መሆኑን ሴ የሌለ መሆኑን የእኛ ሰው ምንም አልተረዳም። ስለዚህ በመኪናም እየዞሩ ሰውን አስተሳሰብ እዚህ ላይ መቀየር አለበት ሁለተኛ አሁን አዲስ አበባ ላይ እንደምንሰማ ከሆነ ምግብ ባንክ ብዙ ነው የሚገባ። ስለዚህ ብዙ ላይ ይሄ ነገር ተስፋፍቶ ሰው ተራድቶ ኢንፎርሜሽን ተሰጥቶ ተዘጋጅቶ እርዳታ መሰጠት አለበት። እዚህ ላይ መንግሥት ትልቅ ስራ ነው መስራት ያለበት። በአዲስ አበባ ከተማ የኮሮና ቫይረስ መሰራጨቱን ተከትሎ ከጤና ሚኒስቴርና ከአዲስ አበባ ከተማ አስተዳደር ጋር በመሆን ስርጭቱን የመከላከል ስራ እየተሰራ መሆኑን በኦሮሚያ ጤና ቢሮ የህብረተሰብ ድንገተኛ ጤና ቁጥጥርና ጤና ጥናትና ምርምር ዳይሬክቶሬት ዳይሬክተሩ አቶ ገመቹ ሹሚ ይገልጻሉ። ለኦሮሚያ ጤና ቢሮ ምንድን ያደረግ ነው። በተለይ በማህበረሰቡ ደረጃ የሚሰሩ ስራዎችን ከተለያዩ ባለድርሻ አካላት ጋር በመሆን እየሰራ ያለ ነው። የቤት ለቤት አስሳን ጨምሮ እንዲሁም ተጋላጭ የሆኑ ማህበረሰብና ስፍራዎችንም ለይተናል። ስለዚህ ቤት ለቤት እየሄድን እያስተማርን ምልክት ያለባቸውን ሰዎች እየፈለገን ነው ያለ ነው። እንዲሁም በፊታው ከተገኘባቸው ሰዎች ምልክት ያላቸውንም ሰዎች በዛ መልኩ ማቆያም ስፍራ ያመጣን የላቦራቶሪ ምርመራ እየተደረገላቸው ነው ያለው። ሌላው ደግሞ ምንድን ነው ማስ ቴስቲንግ ወይ ደግሞ ህብረተሰብ አቀፍ የላቦራቶሪ ስራዎችን እየሰራ ያለ ነው እና ለምሳሌ ቡራዩ ላይ በዚህ ሳምንት እስከ ሁለት ሺህ እንሰራለን ብለና ሰበታ ላይ ከአምስት መቶ እስከ ሰባት መቶ ከተሞች ላይም እና የላቦራቶሪ ምርምሩንም ሰፋ አድርገን እየሰራን ያለ ነው። አቶ ገመቹ እንደገለጹት ተጋላጭ የሆኑ አካባቢዎችን በመለየት የቤት ለቤት አሰሳ እና የላብራቶሪ ምርመራ እየተሰራ መሆኑን ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።